ብሔራዊ ምርጫን ያሸነፈው ፓርቲ ለብሔራዊ መግባባትና መሰረታዊ ችግሮችን በመፍታት ላይ ትኩረት አድርጎ ሊሰራ እንደሚገባ ምሁራን ተናገሩ። ዘገባው የሐዋሳው ዘጋቢያችን ዮናታን ዘብዲዎ ሲያጠናቀረው ነው እንደሚከተለው ይቀርባል። የኢትዮጵያ ብሔራዊ ምርጫ ቦርድ የስድስተኛውን አገራዊ ምርጫ ውጤት ይፋ ሲያደርግ ምርጫው ተአማኒ ነበር የሚል ድምዳሜ የታከለበትን መግለጫ ማውጣቱ ይታወሳል። ይህንም በተመለከተ የሐዋሳ ዩኒቨርሲቲ የፖሊሲ ጥናትና ልማት ተቋም ተመራማሪ እንዲሁም በዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ረዳት ፕሮፌሰር ዶክተር መሊሶ ደጀነ የምርጫ ቦርዱን ሀሳብ እንደሚጋሩ ነገር ግን ፍጹም ነው የሚል እምነት እንደሌላቸው ለቪኦኤ ተናግሯል። ምርጫ ቦርድ እንደምታውቀው ብዙዎች እምነት የጣሉባቸው ግለሰብ የሚመሩት ተቋም ነው። ተአማኒነቱ ላይ ብዙዎች የሚስማሙ ይመስለኛል። ይሄ ማለት ግን እንከን የሌለበት ነው ማለት አይደለም። ውጤቱን በተመለከተ የተጠየቁት ዶክተር መልሰው ያላቸውን አስተያየት ሲናገሩ እንዲህ ብለዋል። አሁን ካለው ውጤት በተሻለ መልኩ ጠብቄ ነበረ። እውነት ለመናገር ይህንን ስልህ አሁን ያሸነፈው የብልጽግና ፓርቲ ማሸነፉ ላይ ጥያቄ አልነበረኝም። ካለው አቅም ካለው ልምድ ካለው ተቋማዊ አደረጃጀት አንጻር። ነገር ግን የተፎካካሪ ፓርቲዎች ድምፅ ከፍ ባለ ሁኔታ ይሰማል የሚል እምነት ነበረኝ። ከዛ ከግምቴ ያነሰ ነው። እንግዲህ ህዝብ ደግሞ ትክክል ነው። ህዝብ ለምን ይሄን መረጥ ካትለው ህዝቡ ይሻለኛል የሚለው ድምፄን ያስተጋባልኛል፣ ድምፅ ይሆነኛል ያለውን ፓርቲ መርጣል። ስለዚህ ያንን አክብረን መቀበል አለብን ብዬ ነው ማምነው። ኢትዮጵያ ስድስተኛውን አገራዊ ምርጫ ለማካሄድ ያለፈችባቸው መንገዶች በብዙ ፈተናዎች የተሞላ መሆኑን የፖለቲካ ምሁራን ተናግሯል። በዚህ ሁኔታ ውስጥ አልፎ ምርጫውን ማካሄድ ሁለት ትልቅ መልእክት አለው ብሏል ዶክተር መሊሰው። አንደኛ የኢትዮጵያን ህዝብ ጽናት እና ትልቅነት ለዓላማው ያለውን ጽናት በውጭም በውስጥም እይታ ስታየው ሀገራችን በአሁኑ ሰዓት መንታ መንገድ ላይ ያለችበት በጣም ምናልባት በታሪኳ ከፍተኛ በሚባል ደረጃ ፈተና ውስጥ ያለችበት ነው። ብዙዎች ይህን ምርጫ ማድረግ አደጋ ነው፣ እንደ ሀገር ትበታተናለች፣ ህዝብ ይበጣበጣል የሚል እምነት ነበራቸው። እኔ ይህን ከሚሉት ወገን አልነበርኩኝም። ምክንያቱም የኢትዮጵያ ህዝብ ይህንን ምርጫ እንደ ትልቅ አጋጣሚ ይጠቀምበታል ብዬ ተስፋ አድርጌ ስለነበረ በዚህ አጋጣሚ እንግዲህ ተጠራጣሪዎቻችንን ምልከታ ድጋሚ እንዲቃኙት ያደረገ እና የኢትዮጵያ ሕዝብ ደግሞ በችግርም ውስጥ ሆኖ ከችግር ለመውጣት ነገን ሻገር ብሎ የሚያይ ማህበረሰብ መሆኑን ነው። ሁለተኛ እንደ ሀገር ደግሞ ምርጫን የማስፈጸምንም አቅም በዚህ አይነት ተግዳሮቶች ውስጥ እንኳን ሆነህ ምርጫ ማካሄድ የሚችል ተቋም አሁን ያለውን የብሔራዊ ምርጫ ቦርድን መመስረት በጣም ከፍተኛ ፈቃደኝነትን፣ ከፍተኛ ተነሳሽነትን እና ቁርጠኝነትን የሚጠይቅ ነው እና ይሄ የሚያሳየው ምንድን ነው? ከዚህ በተሻለ ሰላማዊ ሁኔታና ሰላማዊ ምህዳር ውስጥ ብንሆን የተሻለ አካሄዱም፣ ሂደቱም፣ መጨረሻውም የተሻለ የሆነ ምርጫ ማካሄድ እንደምንችል መሰረት የጣልንበት ተደርጎ ሊወሰድ ይችላል ማለት ነው። በዩኒቨርሲቲ የህግ መምህርና ዓለም አቀፍ ጉዳዮች እንዲሁም የአልሙናይ ዳይሬክቶር ዲሬክተር አቶ ዮሆናን ዮካሞ በአገራዊ ጉዳይ ላይ የያዝነውን አንድነት የሚያሳይ ነው ብለዋል። የራሷን ችግር በራሷ መፍታት የምትችል እንዲሁም ማህበረሰቡ ምርጫ ማከናወኑ በዚህ ሁኔታ ውስጥ አንድ ግብፃዊ ጋዜጠኛ የሰጠውን ማብራሪያ ከተረዳ እኛ እንደ ኢትዮጵያኖቹ አንድ እንሆን ምክንያቱም እነሱ በሀገር ውስጥ ጫና፣ በዓለም አቀፍ ጫና ውስጥ ሆነው ምርጫ ማከናወን ማለት ምን ያህል ዩናይትድ ምን ያህል ጠንካራ አንድነት ማህበረሰብ ውስጥ እንዳለና በሚመራቸው መንግስታት ላይ እምነት መጣላቸው በአንድነት መንግስትን ማጠናከር እንዳለባቸው ከነሱ ተመክሮ መውሰድ አለብን። በዚህ ሁኔታ እንኳ ውስጥ ወደ ከኢትዮጵያ ጋር እንኳ ጦርነት ብንፈጥር እኛ አንድ ሳንሆን ብለዋልና አንዳንዴ እኛ ውስጣዊ አንድነታችን በጠነከረ ቁጥር በዓለም አቀፍ ኢሜጃችን በጣም ይጠነክራል። አንድ መሆናችንን እና እንዲሁም በአንድነታችን ደግሞ በዓለም አቀፍ ኢሜጁ በጣም ትልቅ የሆነና ኢትዮጵያ መቼም በቀኝ ግዛት የማትገዛ የራሱ አቋም ያላት ሀገር መሆኗን የሚያሳየን ምርጫውን ማካሄድ ያስገኛል አሊያም አስገኝቷል ያሉትንም ፋይዳም ዶክተር መልሶ አብራርቷል። ፋይዳው ምንድን ነው የሚለው ጥያቄ ወሳኝ ጥያቄ ነው። በነገራችን ላይ ምርጫ የዲሞክራሲ ስርዓት መጨረሻ ማለት የዲሞክራሲ ስርዓት አንድኛው ማሳያ ነው። ነገር ግን ለኢትዮጵያ ይሄ ምርጫ ምን ፋይዳ ነበረው ካልከኝ እኔ በጣም እጅግ በጣም እንደ ማህበረሰብ ለህልውናችን በጣም ወሳኝ ነበር ብዬ አምናለሁ። ለምንድን ነው ማምነው ካልከኝ ይሁንታ፣ ህዝብ ይሁንታውን የቸረው ቅቡል የሆነ በፖለቲካም ቋንቋ ይሁን በዲሞክራሲ ቋንቋ ከህግም አንጻር መንግስት ያስፈልግ ነበር። ስለዚህ ይህንን ቅቡል የሆነ ሌጂቲሜት ጋቨርንመንት ከመመስረት አንጻር ይህ ምርጫ እጅግ በጣም ፋይዳ ያለው ነው ምርጫውን ተከትሎ አዲስ መንግስት መመስረቱ የአገሪቱን ችግሮች ከመፍታት ረገድ ካለፉት ሶስት ዓመታት ጋር ስነጻጽር ምን የተለየ ነገር ይዞ የመጣል የተባሉት ምሁሩ ይህንን ብሏል ምንድነው የምንጠብቀው እንግዲህ የማህበረሰቡን ድምፅ በደንብ የሚያሰሙን ደራሲዎች መተው። የሀገሪቱ ነባራዊ ችግር ይሄን ይህን ይመስላል የሚለውን ነገር በደንብ አድርገው ቴብል አድርገው በጠረጴዛ ዙሪያ ከመንግስት ጋር ከሌሎች የሚመለከታቸው ባለድርሻ አካላት ጋር የሚመክሩበትና ና የሀገሪቱን አሁን የሚታይ አሁናዊ ሁነኛ ችግሮች በደንብ አፍጥጠው የመጡ ችግሮችን እልባት የምንሰጥበትን እድል ይዞ ይመጣል ብዬ አስባል። ሁለተኛውና ዋነኛው ምናልባት ከጠቅላይ ሚኒስትሩ የመጨረሻው ፓርላማ ንግግር ጋር ማያይዘው እይታ ነው። ጠቅላይ ሚኒስትሩ ሲናገሩ በኢትዮጵያ ታሪክ ባልተለመደ ወደ ሁኔታ ምንድን ነው ያሉት የብልጽግና ፓርቲ ቢያሸንፍ ከተለያዩ የተፎካካሪ ፓርቲዎች አቅም ያላቸውን ሰዎች እንደየ አስተዋጽኦአቸው በመንግስት መዋቅር ውስጥ በተለያየ ደረጃ እንዲሳተፉና ሀገሪቱን እንዲያገለግሉ ያደርጋል የሚል ሀሳብ ሰጥተዋል። ይሄ እንግዲህ እንደምታውቀው አካታችነትን እና አሳታፊነትን ያመጣል። በቀጣይ የሚመሰረተው መንግስት በቅድሚያ መፈጸም አለበት ያሏቸውንም ተግባራት ዘርዝረዋል። የመጀመሪያው ጉዳይ እንግዲህ በብዙ በአካደሚም በፖለቲከኞችም እይታ የሚነሳው የናሽናል ኮንሰንሰስ የብሔራዊ መግባባት ጉዳይ ነው። ይህ ብሔራዊ መግባባት ጉዳይ አሁኑ ነው መጀመር አለበት ብዬ አስባለሁ። ከዛ ባሻገር ደግሞ እንደምታውቀው የኢትዮጵያ ትልቁ ፈተና የኢትዮጵያ ሕዝብ በአብዛኛው ወጣት ነው። ስራ አጥነት ነው በከፍተኛ ሁኔታ ሀገሪቱን እና የሚቀጥለውን የመንግስት መዋቅር የሚፈትነው ነገር የሚመስለኝ አንኤምፕሎይመንት እነዚህን የስራ አጥነት ችግሮች ከመፍታት አንጻር ቀድሚያ ሰጥቶ እንቅስቃሴ ይጠይቃል ማለት ነው። በምግብ ራሳችን መቻል አለብን። በዩኒቨርሲቲው የህግ መምህርና ዓለም አቀፍ ጉዳዮችና የአልሙናይ ዲሬክተሩ አቶ ዮሐናን አዲስ የሚመሰረተው መንግስት ዋነኛ ፈተናዎች ፖለቲካውና ማህበራው ናቸው ብለዋል። ፈተና ነው ብዬ ማምኖ ከመንግስት አካላት ውስጥ ነው። ምንድን ነው ይሄን ለማለት ምፈልገው ጠቅላይ ሚኒስትሩ ያስፈጽማቸውን ፕሮጀክቶች በምናይበት ጊዜ በምን ያህል ጊዜ ውስጥ እንደተከናወኑ እናውቃለን። በየማህበረሰቡ ግን እንደዚህ ተጀምሮ ቃል ተገብቶ ድንጋይ ተጥሎ ያልተጀመረባቸው አካባቢዎች አሉ። ይሄን እንዴት ነው የሚመልሱት? መንግስት አካላት ውስጥ ያሉ ሰዎች ራሱ ለዚህ ፈተና እንደሚሆኑ አምናለሁ። የፖሊሲ ጥናትና ልማት ተቋም ተመራማሪና በዩኒቨርሲቲ የጋዜጠኝነትና ኮሚኒኬሽን ረዳት ፕሮፌሰሩ ዶክተር መልሶ በበኩላቸው የሰላምን ጉዳይ ያስቀድማሉ የመጀመሪያው የሰላም ችግር ነው እንደምታውቀው በትግራይ የሀገራችን ክፍል ችግር አለ እሱን የህግ ማስከበር ዘመቻው ተጠናቋል ግን በሰላም መንገድ ደግሞ የመጨረሻ እልባት መስጠት ትልቅ የቤት ስራ ነው በነገርህ ላይ በጦርነት ብታሸንፍም የመጨረሻውን ዘላቂ ሰላም ታመጣለህ ማለት አይደለም ይህንን የትግራይ ተሞክሮ ማሳየት ትሆናል። ሌሎችም ሀገራት የዓለም አቀፍ ነባራዊ ሁኔታዎችን የአፍጋኒስታንን ምሳሌ ማንሳት ትችላለ፣ ኢራቅን፣ የሌሎችንም። ስለዚህ ምን መሆን አለበት ማለት ነው፣ በሰላም መንገድ እነዚህን አይነት ችግሮች ለአንዴና ለመጨረሻ ጊዜ መፍታት። በደቡብ ክልል በተካሄደው በዚህ ምርጫ አብዛኛውን ድምጽ ያገኘው ገዢው ፓርቲ ብልጽግና ሲሆን ኢዜማ አራት መቀመጫዎችን የገዶ ህዝብ ዲሞክራሲያዊ ድርጅት ደግሞ ሁለት መቀመጫዎችን አሸንፏል። በሲዳማ ክልል ደግሞ በተካሄደው ምርጫ 19ኙንም የህዝብ ተወካዮችን ምክር ቤት መቀመጫ ብልጽግና ማሸነፉን ምርጫ ቦርድ ይፋ ያደረገው ውጤት ያሳያል። ለአሜሪካ ድምፅ ራዲዮ ዮናታን ዘብዲዮስ ሐዋሳም